ከአዲስ አበባ ማስተር ፕላን ጋር ተያይዞ በኦሮሚያ ክልል ከስምንት ሳምንታት በፊት የጀመረው የተቃውሞ እንቅስቃሴ በተለያዩ ከተሞች እንደቀጠለ መሆኑን ምንጮች ተናግረዋል። በኦሮሚያ ዩኒቨርሲቲ ከትናንት በስቲያ የተጀመረው ተቃውሞ ዛሬም ቀጥሎ የመንግስት ኃይሎች እርምጃ እየወሰዱ መሆኑንና ተማሪዎች ወደ አካባቢው ማህበረሰብ እየሸሹ መሆናቸውን የኦሮምኛ ክፍል ባልደረባችን ያነጋገሯቸው ነዋሪዎች አመልክተዋል። ፌዴራል ፖሊስ ልጆቹን ለምን ትሸሽጋላችሁ በማለት አርሶ አደሮች ላይ ተኩስ መክፈቱንና የተጎዱ ሰዎች መኖራቸውን ምንጮቹ ገልጠዋል። ስለ ሀሮማያ ዩኒቨርሲቲ ውሎ ለባልደረባችን ነሞ ዳንዲ የገለጸለትና ለደህንነቱ በመስጋት ስሙ እንዳይገለጽ የጠየቀ የአይን ምስክር እንዲህ ብለዋል። ናኖ መርሴጅሩ ዩኒቨርሲቲ መርሴጅሩ በቀተኒ ገ በቀተኒ ቦዳ ተማሪዎቹ በዩኒቨርሲቲው አካባቢ ወዳሉት ቀበሌዎች ሸሽተው ያገኙት ሰው ጋር ተሸሸጉ። ፌዴራል ፖሊስ ደግሞ የደበቃችሁትን ተማሪ አውጡ በማለት አርሶ አደሩ መደብደብ ያዘ። ተማሪው ለነፍሱ ብሎ እኛ ጋር መጥቶ ተደበቀ። አንተ ጋር መጥቶ የተደበቀውን ሰው እንዴት አሳልፌ ትሰጣለህ? እኛም ኦሮሞዎች እነሱም ኦሮሞዎች ብሎ እምቢ አለ አርሶ አደሩ ደግሞ በመቀጠልም የዓይን ምስክሩ መከላከያም ተኩስ ከፈተ። ብዙዎች በጥይት ተመተዋል። ሁለት አርሶ አደሮች ወደ ሆስፒታል ተወስደዋል። አሁንም ተኩስ ይሰማል። ባድመን ነው የሚመስለው። አርሶ አደሩም ምንቻውን ይዞ ከያለበት ለመረዳዳትና ለመመከት እየሞከረ ነው። መከላከያዎች መንገዱን በመዝጋት ላይ ስላሉ ሁኔታውን ለማወቅ ያስቸግራል። የሞተም ሰው ሊኖር ይችላል። በተመሳሳይ በሀሮሚያ ሁለተኛና መሰናዶ ትምህርት ቤት ተማሪዎችም ትናንት የተቃውሞ ሰልፍ በማድረጋቸው በእለቱ የተያዙትን ጨምሮ ወደ ሁለት መቶ የሚሆኑ የዩኒቨርሲቲና የሁለተኛ ደረጃ ተማሪዎች በአሮማያ ፖሊስ ጣቢያ ታስረው እየተንገላቱ ናቸው ሲል ነዋሪው አስረድቷል። ይህ በዚህ እንዳለ በምስራቅ ወለጋ ኪራሞ ከተማ የታሰሩ ተማሪዎችና አቶ በቀለ ገርባ ይፈቱ ብሎ ብለው የመሰናዶ ትምህርት ቤት ተማሪዎች የተቃውሞ ሰልፍ እንዳደረጉና የአካባቢውን ማህበረሰብ ከተማሪዎቹ ጋር ተቀላቅሎ ተቃውሞ ማሰማቱን አንድ ስሜን እንዳትነግሩብኝ ያለ ተማሪ ለባልደረባችን ለቱጁቤ ኩሳ ገልጾላታል። የአካባቢው አስተዳዳሪና የከተማዋ የኦህዴድ ተመራጭ የሆኑት ወይዘሮ አበባ በየነ መጥተው ለማረጋጋት ሞከሩ። ተማሪው ግን የታሰሩት እስኪፈቱ አንማርም ብለው ተቃውሟቸውን ቀጥለዋል ካለ በኋላ በኋላ አጋዚ ከግዳ አያና መጣ ተማሪዎችን ለቅመው ወደ እስር ቤት ወሰዱ። መምህር ገደፍ የተባሉ አስተማሪ አንተና ይህን ያነሳሳው አይደል ተብለው እስር ቤት ውስጥ እየተሰቃዩ ናቸው። ሴቶች ሳይቀሩ ነው እስር ቤት ተወስደው እየተደበደቡ ያሉት። በኪራሙ ከተማ ተደረገ የተባለውን ሰልፍ አስመልክቶ ለማጣራት የወረዳው አስተዳዳሪ ወደሆኑት ወደ አቶ አምሳለ ወደ አምሳለ ጀለታ ቢደወል ስልካቸውን አላነሱትም። በሀረማያ ዩኒቨርሲቲና አካባቢው የተካሄደውን ተቃውሞና ተጎዱ የተባሉትን ሰዎች በተመለከተ ደግሞ ትናንትኑ ያነጋገርናቸው የምዕራብ ሀረርጌ ፖሊስ ኮማንደር ኦስማን መሀመድ የሚባለው ሁሉ ሀሰት ነው፣ ሁሉ ሰላም ነው የሚል ምላሽ መስጠታቸው ይታወሳል።